የመንግስት መንግስት ኮሚኒኬሽን አጠቃላይም ደግሞ ሌሎች የጸጥታ ኃይሎች በተደጋጋሚ ጊዜ ህብረተሰቡ ለሚያነሳቸው የጸጥታና የደህንነት ጉዳይ በጽንፈኝነት በተለያየ መልክ የተሰለፉ ኃይሎች ከድርጊታቸው እንዲቆጠቡ ማስጠንቀቂያ ስንሰጥ ቆይተናል። ይሄ ማስጠንቀቂያ አንድም ህብረተሰቡ በዚህ ድርጊት ውስጥ ሳያውቁም በማወቅም የተሳተፉ ኃይሎች ለሀገራቸው መረጋጋትና ሰላም አስተዋጽኦ ሊያደርጉ ይችላሉ ከሚል ቀና ሀሳብ በመነሳት ነው። የመንግስት ኮሚኒኬሽን አገልግሎት ኃላፊ ሚኒስትር ዶክተር ለገሰ ቱሉ ይህን ያሉት ሰሞነኛውን በሀገሪቱ በተለያዩ አካባቢዎች በተለይም በአማራ ክልልና በመዲናዋ አዲስ አበባ መንግስት የህግ የበላይነትን ለማስከበር ባለው ሂደት ስለተፈጸሙት ሰፋፊ እስሮች ተጠይቀው ምላሽ ሲሰጡ ነው። እንደ ዶክተር ለገሰ ማብራሪያ መንግስትን እስከ መገዳደር ታጥቋል ያሉት ኃይል እስረኞችን እስከ ማስለቀቅና የተለያዩ የኮንትሮባንድ ንግዶችን እንዳሻው ያዘዋውራልም ብለዋል። ስራ ጠልበኝነት እንዲፈጠር ቆም ብሎ አልሞ የሚሰሩ ሰዎችን አጥንቶ ነው መንግስት ፋናሊ ህዝቡ በሰላም ወጥቶ መግባት ስላለበት ይህን እርምጃ የወሰደው። ሚኒስትሩን ኢ መደበኛ ስለተባሉት ኃይሎች ማንነት ግልጽ ማብራሪያ እንዲሰጡንም ጠይቀናል። በተለይ በአማራ ክልል እየተወሰደ ያለው እርምጃ ፋኖን ማዕከል ያደረገ ነው ተብሎ የሚነዛ ወሬ መሰረተ ቢስ ነው። ፋኖ ማለት በትክክለኛ ትርጓሜው አጠቃላይ አገር አካባቢ አደጋ ላይ ሲወርቅ ከአደጋ ከታደገ በኋላ ተመልሶ ወደ ነበረበት የስራ እንቅስቃሴው የሚመለስ ሀይል እንጂ ፋኖ ዘራፊ ሀይል አይደለም። አሁን እርምጃው እየተወሰደበት ያለው ሀይል በፋኖ ስም እየማለ በፋኖ ስም እየተደራጀ በክልሉ ውስጥ ሁከትና ብጥብጥ ለመፍጠር አንዱን ክልል ከሌላው ክልል ጋር ለማጋጨት ብሔርን፣ ሃይማኖትን፣ አካባቢን መሰረት አድርጎ የሚንቀሳቀስ ይሄው ሀይል ደግሞ ከፍተኛ የሚዲያ ሽፋን የሚሰጡ የተለያዩ ሚዲያ ውስጥ የሚሰሩ በዚህ ውስጥ የተሳተፉትን ሀይሎች ነው። እንደው ከዚህ ጋር ተያይዘው ሂደቱ ላይም በሰፊው ጥያቄ የሚያነሱ አሉ እነዚህ ሰዎች ይታፈናሉ ነው እንደውም እኔ በኮት ላድርጎ እና ህጋዊ አፈና በሚልም ነው እየተጠቀሰ ያለው እና ይሄ ደግሞ ፍርድ ቤቶች መጥሪያ ወጥቶ ሰዎች በህጋዊ መንገድ እየተያዙ ሳይሆን መንግስት ባሸው ጊዜ ከፈለገ ለህግ የሚያቀርባቸው ካልፈለገ ደግሞ የሚተዋቸው ናቸው በሚል ትችት በሰፊው ይነሳል ህጋዊ ሂደቱን ለምንድን ነው ያልተከተለው ይታፈናሉ ወዘተ ወዘተ የሚሉት ራሳቸው የሰጡት ኮነቴሽን ነው ወይንም ደግሞ ራሳቸው ለጉዳዩ የፖለቲካ አንድምታ ለመስጠት እና የህዝቡ ትርታ በማግኘት በግርግር መንግስት እየወሰደ ያለው እርምጃ እንዳይሳካ ቆይ ነው ያደረጓት አስተሳሰብ ነች። አንድም የታፈነ ታገተ ሰው የለም በመንግስት ደረጃ። እነዚህ ሰዎች አንደኛ የታጠቁ ናቸው፣ እርስ በርስ ኔትወርክ የፈጠሩ ሰዎች ናቸው። የጸጥታ አካሉ እነዚህን ሰዎች በሚይዝበት ጊዜ የራሱን ስልቶች ይከተላል። በመደበኛ ፍርድ ቤት እንደ ሲቪል ሰዎች የሚታዩ አይደሉ ይህ መደበኛ በሆነ አደረጃጀት አንድን አካባቢ ለማፍረስ የሚንቀሳቀሱ አንድን አካባቢ ሁከትና ብጥብጥ እንዲፈጠር የሚንቀሳቀሱ በመሆናቸው ተመጣጣኝ የሆነ እርምጃ በመውሰድ ነው ወደ ህግ ሊቀርቡ የሚችሉት። መሳሪያ ያልታጠቁት ሰዎች የት እንደታሰሩ ጠፍቶብናል በሚሉ ቤተሰቦቻቸው ለአንድ ሁለት ሶስት ቀናት የሚገልጹበት አኳኋን አለና እንደው ከዚህ ጋር ለማንሳት ነበረ አ እኔ እያልኩ ያለው ግን እያንዳንዱ ግለሰብ ጉዳይ እነዚህ ሀይሎች በራሳቸውም ውስጥ የራሳቸው የተለያዩ ችግሮች ስላላቸው የተለያዩ የመለዮ ለባሽ ልብስም ጭምር እየለበሱ ያን እየመሰሉ ተመሳሳይ ስራ የሚሰሩም አሉ። አንደኛው ምክንያት ያ ሊሆን ይችላል። ከዛ ውጭ ግን በመንግስት ተይዞ ለሰው ሰዎቹም ደህንነት ሲባል ለጸጥታ አስጊ ያልሆነ ቦታ ካረፉ በኋላ ይነገራል። ታፍኖ የቆየ ወይንም ደግሞ ብዙ ቀን ለቤተሰብ ሳይገለጽ የቆየ ሰው የለም በመንግስት ደረጃ የምናውቀው። የኮሚኒኬሽን አገልግሎት ኃላፊ ሚኒስትሩ በማብራሪያቸው አክለውም የህግ የበላይነትን የማስከበር እርምጃ ያሉት ሂደት በመላው ሀገሪቱ የቀጠለና የሚፈጸም ነው። በብዛት ስለሚፈጸመው እስር ተጠይቀው በሂደት ተጣርቶ በህግ የሚለዩ ይኖራሉ ብለውናል። በጅማ ዩኒቨርሲቲ የህግ ትምህርት ቤት ክፍል ኃላፊ የሆኑት አቶ ፍርአውል ታፈሴ እንደሚሉት ግን ህግ የማስከበር ሂደቱ የራሱ አሰራር ያለውና ያንኑን መከተል ያለበት ነው። ህግ ማስከበር የምኛው የመንግስት ግዴታ ሲሆን እሱ የሚደረገው ለህዝብ ጥቅም መሆን አለበት እንጂ ለመንግስቱ ስልጣን ማራዘና ወይንም ማቆያ መሆን እንደሌለበት ነው አላማው መሆን ያለበት። ይህንንም በማድረግ ሂደት ውስጥ መንግስት ጥፋተኛ ናቸው ያሰባቸውን ወይም የሚጠረጠራቸውን ደህንነቱ ተቋም በኩል አስፈላጊውን ምርመራ ካደረገ በኋላ ነው። እነዚህ ሰዎች ወደ ማሰር ከተረን በኋላ ደግሞ ስለ ያለበትን ቅድመ ሁኔታ ማልተው የፍርድ ቤት ማሰር መሰረት ያተዛዘ መያዝ እነዚህ ሰዎች ሊይዝ ይችላል። ተያያዘን በኋላ ደግሞ ህጉ በሚለው መሰረት በአርባ ስምንት ሰዓት ውስጥ ወደ ፍርድ ቤት ማቅረብ ግዴታ አይኖርበታል። ይህ ካልሆነ ከዚህ ስንጀምር መብቱ እንደተጣሰ ነው ማለት ነው። ለዶቼ ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።